የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲ እንደ አውቶቡስ ሙሉ ነው። መስታወት አራጋውኔ፣ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ የዛሬ አርብ ህዳር 11 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ። ፖሊስ በብሔራዊ መረጃና ደህንነት መስሪያ ቤት ባለስልጣን ነበሩ ያላቸውን አቶ ተስፋዬ ኡርጌን በከባድ የሰብአዊ መብት ጥሰት ድርጊቶች ጠርጥሮ ፍርድ ቤት አቀረባቸው። ዝርዝሩን ይዘናል። በሌላ ዘገባ በሞያሌ ከህዳር ሁለት እስከ ሰባት ክልል ከክልል አምስት የመጡ ታጣቂዎች በሞያሌ ባደረሱት ጥቃት ከ230 በላይ ቤቶች ማውደሙን እንዲሁም ከ70 ሺህ በላይ ነዋሪዎች መፈናቀላቸውን የሞያሌ ወረዳ አስታወቀ። በጥቃቱ ምክንያት ከ12 ቀበሌዎች ውስጥ ሰዎች ተፈናቅለዋል። ነገር ግን ጥቃት የተፈጸመው ማለትም ቤት፣ ትምህርት ቤት የተቃጠለው በአራት ቀበሌዎች ውስጥ ነው። ሙሉ ዘገባውን ይዘን እንመለሳለን። በአንድ አገር ውስጥ በየትኛውም መንገድ ከሰላም ውጪ መንቀሳቀስ አዳጋች በመሆኑ ሁሉም ሰላሙን እንዲጠብቅ የኢትዮጵያ ሙስሊሞች ተቋማዊ የለውጥ የጋራ ኮሚቴ ሰብሳቢ ሙፍቲ ሀጂ ኡመር ድሪስ የአደራ መልእክታቸውን አስተላለፉ። አለ ሰላም የምንቀሳቀሱበት ነገር ስለሌለ ሰላማችንን እንድንጠብቅ አደራ ላለው ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ያሉ ዓለም አቀፍ ዜናዎችን ይዤ ጽዮን ግርማ በድጋሚ ተመልሼ መጥቻለሁ። በብዙ መቶዎች የሚቆጠሩ ኢትዮጵያውያን አይሁዶች ዛሬ በአዲስ አበባ ላይ የተቃውሞ ድምፅ አሰምተዋል። የእስራኤል መንግሥት ወደ እስራኤል እንዳይፈልሱ አለመፍቀዱን በመቃወም እንደተሰለፉ፣ ቤተሰቦቻቸው በእስራኤልና በኢትዮጵያ መካከል ተበታትነው ለመገናኘት አለመቻላቸውን እንደገለጹ አሶሼትድ ፕሬስ የዜና አገልግሎት ዘግቧል። የዜና ወኪሉ እንደዘገበው 8 ሺህ አይሁዶችን ተወካዮች እስራኤል ገዢ ፓርቲ ልዑክ ወደ እስራኤል የሚሄዱበት ጊዜ በማዘግየቱ እስራኤል ያሉት ኢትዮጵያውያን አይሁዶች ድርጅቱን ላለ መምረጥ እንዲያስቡበት ጥሪ አድርገዋል። እስራኤል ውስጥ አንድ ሺ አንድ መቶ አርባ አምስት ሺ ኢትዮጵያውያን አይሁዶች እንደሚኖሩ ይገመታል። የዋይት ሀውስ ቤተ መንግስት አግዶት የነበረውን የሲኤንኤን ጋዜጠኛ ጂም አኮስታ የፕሬስ ፈቃዱን መልሶለታል። አዲስ የጋዜጣዊ ጉባኤ ህጎችን ከጣሰ ግን ፈቃዱ እንደገና ሊነጠቅ ይችላል የሚል ማስጠንቀቂያ ተሰጥቶታል። የዋይት ሀውስ ቤተ መንግስት የአኮስታን የፕሬስ ፈቃድ ከሁለት ሳምንታት በፊት የነጠቀው በብሔራዊ ቴሌቪዥን በተላለፈ ጋዜጣዊ ጉባኤ ከፕሬዝዳንት ዶናልድ ትራምፕ ጋር ከተጨቃጨቀ በኋላ ነው። አንድ የዩናይትድ ስቴትስ ፌዴራል ዳኛ የትራምፕ አስተዳደር ያወጣው ጥገኝነት ጠያቂዎችን የሚያግድ አዲስ የፍልሰት ህግ በተግባር ላይ እንዳይውል የሚከለክል ጊዜያዊ ትዕዛዝ አስተላልፏል። እንዳይተገበር የታገደው አዲስ የኢሚግሬሽን ህግ በተመደበው ድንበር በኩል ያልገቡት መጤዎች ጥገኝነት እንዳይጠይቁ የሚከለክል ነው። ፕሬዚዳንት ዶናልድ ትራምፕ ህጉን ያወጡት ከአስራ ሁለት ቀናት በፊት ሲሆን በብዙ ሺዎች የሚቆጠሩ ዩናይትድ ስቴትስ እና ሜክሲኮን በሚያዋስነው ድንበር ይገባሉ ተብለው የሚጠበቁትን ፍልሰተኞች ለማቀድ ለማገድ የታቀደ ነው። የአሜሪካ የሲቪል ነጻነት ማህበር፣ ሌሎች ቡድኖች ታዲያ ጉዳዩ በፍርድ ቤት እስከሚታይበት ጊዜ ድረስ አዲሱ ህግ እንዳይተገበር በፍጥነት የህጉን ተግዳሮት አስገብተዋል። ከፍተኛው የላይቤሪያ ወታደራዊ ኃይል ተጠባባቂ ሰርጀንት ሜጀር በአጎራባች ሀገሮች ያሉት አሸባሪዎች ወደ ሀገሪቱ እየተሻገሩ ነው የሚል ስጋት እንዳላቸው ገለጹ። አዛዡ ሰርጀንት ሜጀር ካሮም ሃዱክ ከላይቤሪያ ውጪ ያለውን አሳሳቢ የአሸባሪዎችን ክስተት ለመቅጣት ተጨማሪ ኃይሎች ያስፈልጋሉ ሲሉ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ተናግረዋል። የአሸባሪዎች ወደ አካባቢያችን መግባት ለመከላከል በድንበር ቦታዎች ከተመደቡት የላይ የላይቤሪያ ወታደሮች በላይ ስለሚጠይቅ አጋሮቻችን አሁን እንዲገቡበት እንጠይቃለን ሲሉ ተጠባባቂ ወታደራዊ አዛዥ አስገንዝበዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ቁሳችን ይቀጥላል። መስታወት አረጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ቦንደሪስ ቱጌዘር ወደ መጀመሪያው ዘገባችን ነው የምናልፈው። ፖሊስ በብሔራዊ መረጃና ደህንነት መስሪያ ቤት ባለስልጣን ነበሩ ያላቸውን አቶ ተስፋዬ ኦርጌን በከባድ የሰብአዊ መብት ጥሰት ድርጊቶች ጠርጥሮ ፍርድ ቤት አቀረባቸው። ተጠርጣሪው የመያዝም ሆነ የማሰር ስልጣን የለኝም ብለዋል። ፍርድ ቤቱ ተጨማሪ የምርመራ ጊዜ ለፖሊስ ፈቅዷል። መለስካቸው አማሃ ዝርዝሩን ይዟል። ፖሊስ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ተረኛ ወንጀል ችሎት ባቀረበው ማመልከቻ አቶ ተስፋይ ኡርጌ በብሔራዊ መረጃና ደህንነት መስሪያ ቤት የመምሪያ ኃላፊ ሆነው ይሰሩ እንደነበሩ ይጠቁማል። በዚህ ኃላፊነት ስፍራ በነበሩበት ጊዜም ከፍተኛ የሰብአዊ መብቶች ጥሰት ይፈጽሙ እንደነበረ መጠርጠሩን ፖሊስ አመልክቷል። ፍርድ ቤቱ በበኩሉ በማመልከቻው የተጠቀሱትን ድርጊቶች ይበልጥ እንዲያብራራ ፖሊስን ጠይቋል። ፖሊስ እንደዘረዘረው ከሆነ ተጠርጣሪው በሽብር ወንጀል የተከሰሱትን ወይንም የተፈረጁትን ዜጎች ተጠርጣሪ በተለያዩ ስውር ስፍራዎች እንዲታሰሩ አድርገዋል። በአንዳንድ ቦታዎችም ራቁታቸውን ታስረው እንዲጣሉ፣ በቆሻሻ ቦታ በሰንሰለት ታስረው ጉንዳን እንዲበላቸው፣ እንዲሁም እንዲደበደቡ በማድረግ ጉዳት በማድረስና አንዳንዶቹም የተገደዱ እንዳሉም ፖሊስ ገልጸዋል። ከዚህም በተረፈ ተጠርጣሪው ሰዎችን በዘዴ ለሽፍቶች ምልመላ በማድረግ ከዚያም እንዲያዙ ምቹ ሁኔታን በመፍጠር የገቢ ምንጭ አድርገዋቸዋል። በዚህና በመሳሰሉ መንገዶች የተገኘን ሕገ ወጥ ገንዘብ ሕጋዊ በማስመሰል ተጠቅመዋል የሚል ጥርጣሬ እንዳለው ፖሊስ አብራርተዋል። ፍርድ ቤቱ ለዚህ ጥርጣሬ ፖሊስ ማስረጃ እንዳለውም ጠይቋል። ፖሊስ ከዚህ በፊት ባደራጀው በሌላ መዝገብ ለተጠርጣሪ በሕገ ወጥ መንገድ ገንዘብ የተላከበትንና ገንዘቡንም የተቀበሉበትን ማስረጃ እንዳለው ገልጿል። ከዚህም በተጨማሪ ከገቢያቸው በላይ ሀብት እንዳከማቹም ፖሊስ አመልክቷል። ተጨማሪ መረጃ ለማሰባሰብና የምስክሮችን ቃል ለመቀበልም አስራ አራት ቀን የምርመራ ጊዜ እንዲሰጠው ጠይቋል። ተከሳሽ በበኩላቸው የመያዝም ሆነ የማሰር ሥልጣን እንደሌላቸው፣ ሀብት ማከማቸትን በተመለከተ ሕገ መንግሥቱ ለማንኛውም ዜጋ የፈቀደው መሆኑን አስታውሰው እሳቸው ግን አንድ መኖሪያ ቤት እንዳላቸው ገልጸዋል። የቀረቡት አቤቱታዎች ተዘርዝረው ቢቀርቡልኝ መልስ ለመስጠት ይችላለሁ ብለዋል። ፍርድ ቤቱ በበኩሉ ማስረጃ አይቶ ለማከራከር ሳይሆን ፖሊስ በጠየቀው የ14 ቀን ተለዋጭ ቀጠሮ አስተያየታቸው እንዲሰጡ አዟቸዋል። ተጠርጣሪም ለአራት ወራት ላላነሰ ጊዜ በምርመራ ላይ የቆዩ መሆናቸውን ገልጸው ፍርድ ቤቱ ይህን ተመልክቶ ውሳኔ እንዲሰጣቸው ጠይቀዋል። ፖሊስ በበኩሉ እስከ ዛሬ በምርመራ የሚገኙት ከሰኔ 16ቱ የመስቀል አደባባይ የቦምብ ጥቃት ጋር በተያያዘ መሆኑን አስታውሶ አሁን የተያዘው ጉዳይ ከዚህ ጋር እንደማይገናኝ አስረድቷል ፍርድ ቤቱም የሁለቱን ወገን ክርክር ከሰማ በኋላ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለህዳር 24 ቀን 2011 ዓ ም ቀጠሮ ቆርጧል በዚህ ችሎት በትናንቱ ዕለት በተለያዩ የወንጀል ድርጊቶች የተጠረጠሩ ሌተና ኮሎኔል ሰጠኝ ካሳይ ኮሎኔል ጉደታ ኦላና፣ አቶ ዓለም ፍጹምና ሌሎችም በአዳር ለነገ ህዳር 12 ቀን 2011 ዓ ም ተቀጥረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በሞያሌ ከህዳር ሁለት እስከ ሰባት ከክልል አምስት የመጡ ታጣቂዎች በሞያሌ ባደረሱት ጥቃት ከሁለት መቶ ሰላሳ በላይ ቤቶች መውደሙን እንዲሁም ከሰባ ሺህ በላይ ነዋሪዎች መፈናቀላቸውን የሞያሌ ወረዳ አስታወቀ። የወረዳው አስተዳደር አቶ ባገጃ ሞርጌ በከተማዋ ዛሬ አንጻራዊ ሰላም መታየቱን ቢናገሩም ለአሜሪካ ድምጽ አስተያየታቸውን የሰጡ የከተማዋ ነዋሪዎች ግን አሁንም የመንግስት መስሪያ ቤቶችና የንግድ ቤቶች ዝግ መሆናቸውን አስታውቀዋል። ገልሞ ዳዊት ዝርዝሩን ይዟል። አላላጌታችን ሚመከታያችን አላላጌታችን ኢትዮጵያ ሀገራችን አላላ ከዚህ ዝርዝር ዘገባ በፊት ዛሬ በአንድ ሀገር ውስጥ በየትኛው መንገድ ከሰላም ውጭ መንቀሳቀስ አዳጋች በመሆኑ ሁሉንም ሰላሙ እንዲጠብቅ የኢትዮጵያ ሙስሊሞች ተቃዋሚ የለውጥ የጋራ ኮሚቴ ሰብሳቢ ሙፍቲ ሐጅ ኡመር እንድሪስ ያደራ መልእክታቸውን አስተላልፈዋል። የጠቅላይ ምክር ቤቱ ሰብሳቢ ሼህ መሐመድ አሚን በበኩላቸው በሙስሊሙ ማህበረሰብ መካከል ያለው ችግር ተቀርፎ የነቢዩ መሐመድ የመውሊድ በዓልን በጋራ ማክበራቸው እጅግ መልካም መሆኑን ተናግረዋል። ጽዮን ግርማ ዝርዝር አላት። ቀደመ ብያ አስተዋወቁትን ዘገባ ከዚህ በመቀጠል እናስተላልፋለን። አላ አላ ጌታችን መከተያችን፣ አላ አላ ጌታችን ኢትዮጵያ ሀገራችን፣ አላ በእስልምና እምነት ተከታዮች ዘንድ የመጨረሻ ነቢይ ተደርገው የሚቆጠሩት ነቢዩ መሐመድ 1493ኛው ልደት ዛሬ በኢትዮጵያ ተከብሯል። የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ መሐመድ አሚን ጀማል ቀደም ብለው በተቀረጹትና በዛሬ ዕለት በሀገር ውስጥ መገናኛ ብዙኃን አማካኝነት ባስተላለፉት መልእክት ተራርቆ የቆየው የሙስሊሙ ማህበረሰብ በአንድነት በዓሉን ማክበሩ በጎ ጅምር መሆኑን ገልጸዋል። በመካከላችን የገባው ሸይጣን ተወግዶ ተራርቀን የነበርነው ሙስሊም ወንድማማቾች እንድንቀራረብ ሰበብ ለሆኑልን ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በጠቅላይ ምክር ቤታችን በለውጥ ኮሚቴና በመላው ሙስሊም ማህበረሰብ ስም እንዲሁም በራሴ ስም ልባዊ ምስጋና ለማቅረብ እወዳለሁ። በዓሉም የደስታና የመተሳሰብ እንዲሆን ተመኝተዋል። የአሜሪካ ድምጽ ማምሻውን ያነጋገራቸው የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ሰብሳቢ ሙፍቲ ሀጅ ኡመር ኢድሪስ በበኩላቸው በአንድ አገር ውስጥ በየትኛውም መንገድ ከሰላም ውጭ መንቀሳቀስ አዳጋች በመሆኑ ሁሉም ሰላሙን እንዲጠብቅ አደራ ብለዋል። እንኳን ለአንድ ሺህ አራት መቶ ዘጠና ሶስት ለነቢያችን መወለድ ደስታ ያደረሳችሁ የኢትዮጵያ ሙስሊሞች እንኳን ደስ ያላችሁ፣ እንኳን ደስ ያለ ምላለሁ። በአላትም ሆነ ሶላትም ሆነ ማንኛውም ኸይራ ስራ አለ ሰላም የሚንቀሳቀሱበት ነገር ስለሌለ ሰላማችንን እንድንጠብቅ አደራ እላለሁ። ሰላም ደግሞ አለአንድነት አይገኝም። አንድነታችንን እንድናጠብቅ አደራ ማለት እፈልጋለሁ። ሰላም ተለለ ደግሞ ልማት የለም ልማት ተለለም። የሰው ልጅ ለማይ ነው ከጃይ ነው፣ መብት የለውም። የሀገሩን መብት አያስከብር የራሱን የሚሃይማኖቱን መብት ስለማያስከብር አንድነታችንን አጠንክረን ሰላማችንን ጠብቀን ከመንግሥታችን ጋር አንድ ላይ ጎን በጎን እጅ በጅ ሆነን ልማታችንን እንድናጣድፍ አደራ ማለትም ለማስተላለፍ እፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ በዓሉ የፍቅር የመተሳሰብ የአንድነትና የአብሮነት እንዲሆንም ተመኝተዋል። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን ፕሮግራማችሁን ፕሮግራማችንን ነው። ቀደም ሲል ወዳስተዋወቅናችሁ ዘገባ ነው የምናልፈው አሁን በሞያሌ ከህዳር ሁለት እስከ ሰባት ባሉት ቀናት ውስጥ ከሶማሌ ክልል መጥተዋል የተባሉ ታጣቂዎች በሞያሌ አደረሱት በተባለው ጥቃት ከ230 ቤቶች በላይ መውደማቸውን እንዲሁም ከሰባ ሺህ በላይ ነዋሪዎች መፈናቀላቸውን የሞያሌ ወረዳ አስታውቋል አስተዳደር አቶ ባገጃ ሞርጌ በከተማዋ ዛሬ አንጻራዊ ሰላም መታየቱን ቢናገሩ፣ ለአሜሪካ ድምጽ አስተያየታቸውን የሰጡ የከተማዋ ነዋሪዎች ግን አሁንም የመንግስት መስሪያ ቤቶችና የንግድ ቤቶች ዝግ መሆናቸውን ጠቁመዋል። ገልሞ ዳዊት ዝርዝሩን ይዟል። ከክልል አምስት የመጡ ታጣቂዎች በሞያሌ ባደረሱ ጥቃት ከ230 ቤቶች በላይ መውደማቸው እንዲሁም ከ7ሺ በላይ ነዋሪዎች ከቤታቸው መፈናቀላቸው ታውቋል። አቶ ባገጃ ሞርጌ የሞያሌ ወረዳ አስተዳዳሪ ናቸው። በጥቃቱ ምክንያት ከአስራ ሁለት ቀበሌዎች ውስጥ ሰዎች ተፈናቅለዋል። ነገር ግን ጥቃት የተፈጸመው ማለትም ቤት፣ ትምህርት ቤት የተቃጠለው በአራት ቀበሌዎች ውስጥ ነው። እስከ ትናንት እንኳ ቤቶች ሲቃጠሉ ነበር። በአጠቃላይ ከቀበናና ከመዶ ሚጎ ቀበሌ ብቻ ወደ ሁለት መቶ ሰላሳ ስድስት ቤቶች ተቃጥለዋል። ዐሥራ ሦስት ሺህ ቤተሰብ ማለትም ወደ ሰባ ስድስት ሺህ ሰዎች ደግሞ ከቤታቸው ተፈናቅለዋል። እነሱ አሁን በሀገር ውስጥ ያሉም አሉ፣ ወደ ኬንያ ተሰደው ዘመዳቸው ጋር ያረፉ ሰዎችም አሉ። አሁን በሀገር ውስጥ ላሉት ድጋፍ ለማድረግ እየለየናቸው ነን። ድንበር አቋርጠው ኬንያ ላሉትም ድጋፍ እንዴት እንደሚያገኙ እቅድ በማውጣት ላይ እንገኛለን። የአሜሪካ ድምፅ ያነጋገራቸው የሞያሌ ከተማ ነዋሪዎች ዛሬም በፍራት እንዳሉ ተናግረዋል። ወይዘሮ ጅሉት አለው ዘጠኝ የልጅ ልጆቻቸውን በቤታቸው ያሳድጋሉ። ጦርነቱ ከተጀመረ ወዲህ ምንም ኑሮ የለንም። ሰው ሁሉ አሁንም ከቤቱ እየሸሸ ነው። ልጆቻችንን የምናበላቸው ነገር የለንም። ዘጠኝ የልጅ ልጆቼን ነው የማሳድገው። እነሱ ለሥራ ያልደረሱ ናቸው። አንደኛዋ አስረኛ ክፍል ነው የምትማረው። የእሷም ትምህርት ቤት ተቃጥሏል። በቃ የምንተኛበት እንኳ የለንም ቁጭ ብለን ነው የምናድረው። አስቸጋሪ ሁኔታ ውስጥ ነው ያለ ነው። ከተማዋ ነዋሪ ዛሬም በሞያሌ የመንግስት መስሪያ ቤቶች እንዲሁም የንግድ ቤቶች ዝግ መሆናቸውን ይናገራሉ። ምንም እንቅስቃሴ የለም። ተፈናቃዮችን የሚያመላልሱ ሞተር ቢስክሌቶች ብቻ ናቸው የሚንቀሳቀሱት። ሸዋበር ቀበናን የሚባሉ ቀበሌዎች አሁን ኦና ሆነዋል። ሰዎች ለቀው ስለተሰደዱ ጥቃት ያደረሱ ታጣቂዎች ደግሞ አሉ። አሁን ወደ ኬንያ የሚወስደው መንገድ በሙሉ ተዘግቷል። ታጣቂዎቹ አሁንም ትልቅ መሳሪያ ይዘው ይታያሉ። የመከላከያ ኃይልም የወሰደው እርምጃ የለም። ነገር ግን በታጣቂዎቹ ጥቃት ሊፈጸም ስለሚችል ህብረተሰቡ እንዲጠነቀቅ እየተናገሩ ነው። አሁን ስጋት ውስጥ ነው ያለ ነው። በታጣቂዎች ጉዳት ከደረሰባቸው የሙያሌ ሁለተኛ ደረጃ ትምህርት ቤት አንዱ ነው። አንድ የትምህርት ቤቱ 11ኛ ክፍል ተማሪ ለአሜሪካ ድምፅ በግጭቱ በሞያሌ ያሉ ሁሉም ትምህርት ቤቶች መዘጋታቸውን ይናገራል። አሁን ትምህርታችንን አቋርጠን በህይወት እንዲያተርፈን ፈጣሪን በመማጸን ላይ ነው የምንገኘው። ትምህርት ቤቱ ተቃጥሏል ብሎ መፍትሄ ለማፈላለግ የተንቀሳቀሰ አካልም የለም። ሁሉም የመንግሥት መሥሪያ ቤት እስካሁን አልተከፈተም። ስለዚህ ስለ ትምህርት ምንም የተናገረ ሰው የለም። ለራሴ የወሰንኩትም ምንም ነገር የለም። ወዴትም መሄድ አልችልም። ወላጆች አቅም ስለሌላቸው ኬንያም የትም ሄጄ መማር አልችልም። ስለዚህ ስለ ወደፊቱ የወሰንኩት ምንም ነገር የለም። ተማሪዎቹ ወደ ትምህርት ገበታቸው የሚመለሱበትን መንገድ እየተነጋገርን ነው፣ ወይ ሌላ ትምህርት ቤት ተመድበው በፈረቃ እንዲማሩ አሊያም ሌላ መፍትሄ እየፈለግንን በቅርቡም ወደ ትምህርታቸው እንዲመለሱ ይደረጋሉ። አቶ ባገጅ አክለው የከተማዋ ጸጥታ እንዲሻሻል አሁንም በአዲስ መልክ በከተማዋ ከሰፈረው የመከላከያ ኃይል ጋር ምክክር ላይ መሆናቸውንም አስታውቀዋል። የሞያሌ ወረዳ አስተዳደር ዛሬ በሞያሌ አንጻራዊ ሰላም ታይቷል ቢልም ነዋሪዎች ግን አሁንም ታጣቂዎቹ ጥቃት ሊሰነዝሩ እንደሚችሉ ስጋት እንዳላቸው ነው የሚናገሩት። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ ባለፈው ሳምንት በነበሩት አምስት ቀናት ከሰላሳ በላይ ሰዎች ተገድለዋል ከሰባ ሺህ በላይ ሰው ተፈናቅሏል ተብሏል ይህንን ችግር ለመፍታት የሚሰራ የኦሮሞና የኦሮሚያ እና በሶማሌ ክልሎች ምክትል ፕሬዚዳንቶች የሚመራ ልዩ ቡድን መሰሙም ተገልጿል ሙክታር ጀማል ተጨማሪ አለው በቅርብ ሞያሌ አካባቢ በተፈጠረ ችግር የሰዎች ነብስና ንብረት ላይ ከፍተኛ ጉዳት መድረሱ እየተነገረን ያለው በተለይ ማህበረሰቡ ከክልል አምስት የመጡ ሰዎች ናቸው የሚወጉን በማለት ነው ሞያሌ አካባቢ ያሉ ነዋሪዎች ስሞታ ሲያቀርቡ የነበረው። ይህንን ተከትሎ ከፍተኛ የክልሉ አመራሮችንና የጸጥታ አስተዳደሮችን ጉዳዩን ጠይቀናል። የኦሮሚያ ብሔራዊ ክልላዊ መንግስት ጸጥታና ምክትል ኃላፊና የመረጃ ጉዳዮች ዳይሬክተር ኮሎኔል አበበ ገረሱ ጉዳዩ ከዚህ ቀደም በነበሩ አስተዳደሮች ሲደረጉ የነበሩ ችግሮች ከዛ ተላልፎ የመጣ ነው ሲሉ ነው የሚያነሱት። የዳዋ ልዩ ዞን ምስረታን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ምንም የሚያውቀው ነገር አለመኖሩ እና በራሳቸው ክልል ዞን የማዋቀር መብቱ ደግሞ ለነሱ ነው ብለዋል። ምንም አይነት የመሬት ወረራ የተከሰተው ነገር የለም። ዳዋ ምናምን የሚባለው ምናልባት ሱማሌ የራሱን ዞን ማስፋፋት ይችላል በራሱ በክልሉ የድንበር ማስፋፋትም ይሁን አካለብ የማንም ስልጣን አይደለም። ስርዓት አለው። ወይ በሪፈረንደም ነው የሚደረገው ወይ ደግሞ በሀገር ሽማግሌ ወይ ደግሞ በሁለቱ መንግስታቶች ስምምነት የሚደረግ እንጂ ማንም ተነስቶ መሬትን የሚያስፋፋበት እድል የለው። ራሳቸው ሶማሌዎች በሶማሌ ክልል ውስጥ የራሱ ለአስተዳደራዊ እንዲመቻቸው አንድ ዞን ለሁለት መፈል ይችላሉ። መፍታቸው ነው ግን የኦሮሚያ መሬት ወደዚህ የኦሮሚያ ክልል መሬት ገብቶ ያስፋፉበት ሁኔታ የዞኑን ጉዳይ በተመለከተ ከሶማሌ ክልልም የክልሉ ጸጥታ ዘርፍ ኃላፊ አቶ አብዲ ወሊድ ሐሰን በበኩላቸው የአስተዳደራዊ ሂደቶችን ለማህበረሰቡ ምቹና የተሳለጠ እንዲሆን እየተሰራ ያለ ጉዳይ እንጂ መሬት ለመውረርና ድንበር ለመግፋት እየተደረገ ያለ አለመኖሩን ለአሜሪካ ድምፅ ተናግረዋል። መሬቱ መጀመሪያም በሶማሌ ስብ ተዳደር የነበረ መሬት ነው። በፊት ሊባን ዞን ነበር የተሰጠው ስል ሊባን ዞን ነበር የሚባለው ይ ከዛ ይሄ ዞን ለሁለት ሲካፈል ተብሎ በጣም ስለተፋ ቀበሌዎቹም ወረዳዎቹም ለሁለት ተካፈለ ለሁለት ተካፈለ ዳወ ዞን እና ሊባን ዞን እንዲጠራ ነው የተደረገው። ስለዚህ ይሄ ዳዌ ዞን የሚባለው ከአንቦ ፊትም በሶማሌ ክልል መስተዳደር ሚኒስትር ይተዳደሩ የነበሩ ቀበሌና ወረዳቦች ናቸው እንጂ ከኦሮሚያ የተለጠቀ መሬት እንደሌለው የምነግር። ስለዚህ ግጭት አንድ ሶስት ቀን በተከታታይ ግለሰቦችም ሞቷል። በሁለቱም በኩል የቆሰሉት በእኛ በኩል አንድ ሀያ ሶስቱ ይሆናሉ በእኛ በኩል የሞቱት ሶስተኛ አካል መሃል ገብቶ ችግሩን እያባባሰ መሆኑን የገለጹት የሁለቱም ወገኖች ይህንን ለመቅረብ ተቀራርበው እየተነጋገሩ መሆኑን፣ በሁለቱ ብሔራዊ ክልላዊ መንግስት መካከል ጥሩ መግባባትም እንዳለ ኮሎኔል አበበ ገረሱ አንስተውልኛል። ከባለፈው ችግር ወዲህ በሁለቱ ክልል መካከል ምንም አይነት ችግር የለም። በክልል መስተዳደሮችም ይሁን በሀገር ሽማግሌ በአባ ገዳዎች ተቀራርቦ የነበሩትን ችግሮች እየፈቱ እያቀራረቡ ያሉበት ሁኔታ ነው ያለው። አሁን ያለው የሶማሌ ክልል መንግስትም ምንም አይነት ችግር ያለው አይደለም። ከኦሮሚያ ብሔራዊ ክልላዊ መንግስት ጋርም ተቀራርቦ ይሰራል የፀጥታ ኃይሉም ከኛ ጋር ተቀራርቦ እንደሚሰራ በተለይ በቅርብ በሁለቱ ርዕሰ መስተዳደሮች መሪነት ሰፊ ውይይት የተደረገ ሲሆን ችግሩን ለመፍታት ማህበረሰቡን በደንብ ማወያየትና አመራሩን ግንዛቤ እንዲኖረው አንድ ልዩ ኮሚቴ ተዋቅሮ በህብረት እየተሰራ መሆኑንም አቶ አብዱዋሊድ አንስተውልኛል። ኮሚቴ ልዩ ኮሚቴ በሁለቱ ክልል በኩል እንዲዋቀር ተደርጓል። እነዚህ ኮሚቴ ደግሞ ሁለቱ ምክትል ርዕሰ መስተዳደር በእኛ በኩል አቶ አደ ሳራ በዛ ደግሞ በኩል ደግሞ ወይዘሮ ጠይባ ይህንን እንድመሩ ኮሚቴ ስንት ኮሚቴ እንድመሩት እና ግጭቱ እንዴት መፍታት እንደሚቻል ችግሩ መቼ ምን እንደሆነ የጦር የግጭቱ መቼ ምን እንደሆነ ከዛ መፍትሄ እንዲያፈላልጉ ሰሞኑን እየታየ ያለ ችግር ከሁለቱ መንግስት አስተዳደሮች ውጭ እየተፈጠረ ያለ ሶስተኛ አካል አካባቢው እንዳይረጋጋ የሚሰራበት መሆኑን የገለጹት ሁለቱ አካላት ማህበረሰቡ ይህንን እንዲከላከልና ጸጥታውን እንዲጠብቅም መልእክታቸውን አስተላልፈዋል። ከዛም ከዚህም ጥቅም ፍለጋ ወይም ደግሞ ለውጡን ያልተቀበሉ ኃይሎች ህዝቦቹን አጋይቶ በሶማሌ ና በኦሮሚያ ክልል መካከል ሰላም የለም እያሉ ለማስወራት እና ህዝብ ለህዝብ እንደተጋጨ ህዝብ ለህዝብ እንደሚዋጋ አይነት ወሬ እያናፈሱ በዚህ ሀገር ሰላም የለም የሚያሰኝ አይነት ወሬ ከማናፈስ ውጭ ምንም አይነት ህዝብ ለህዝብ ችግር የለም የተከሰተው ያው በሁለቱ ብሄሮች ወንዳሞች ወ የኦሮሞ ሶማሌ የመሬት ይገባኛል ጥያቄ ስላለ ያንን እስካሁን ስላልተፈታ በሌላ ራሳቸውን የሚያራምሩት ፖለቲካ ስላለ ግንኙነቶች የግንኙነቶች አለበት ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሞክታርን ለዘገባው ዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ለውጥን የሚያደናቅፉ እኩያን ሌት ቀን በመድከም ላይ ናቸው ይላሉ ጠቅላይ ሚኒስትር አብይ አህመድ። ይህንን ያስታወቁት በአፍሪካ መሪዎች ጉባኤ ማብቂያ ላይ ነው። እስክንድር ፍሬው አጠር ያለ ዘገባ ይዟል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ያወጡት መግለጫ የኢትዮጵያ ህዝብ እንግዳ ተቀባይነት በድጋሚ መረጋገጡን በመግለጽ ምስጋና ያቀረቡበት ነው። ህዳር ዘጠኝና አስር በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች አስቸኳይ ጉባኤ በሰላምና በተሳካ ሁኔታ መጠናቀቁን ገልጸዋል። ጠቅላይ ሚኒስትሩ ለዚህ ደግሞ የኢትዮጵያን ህዝብ በተለይ ደግሞ የአዲስ አበባ ከተማ ነዋሪዎችን አመስግነዋል። በሌብነትና በሰብአዊ መብት ጥሰት የተጠረጠሩ ከፍተኛ ወታደራዊና የደህንነት ባለስልጣናት በቁጥጥር ስር እየዋሉ ያሉበትን እርምጃ የጠቀሱትም ከዚህ ጋር አያይዘው ነው። ጠቅላይ ሚኒስትሩ እንዳሉት ከዚህ እርምጃ ጋር በተያያዘ የጸጥታ ጥበቃው ጠበቅ ብሏል። ለዚህ ምክንያቱ ደግሞ ለውጡን ለማደናቀፍ የሚሰሩ አካላት መኖራቸው እንደሆነ ጠቁመዋል። ህዝቡ ለለውጥ ሌት ተቀን እንደሚደክመው ሁሉ ለውጡን ለማደናቀፍ ሌት ተቀን የሚደክሙ እኩያን የመኖራቸው ነገር ከማንኛችንም ቢሆን የተሰወረ አይደለም ነው ያሉት። እንቅፋት ፈጥረው የሀገራችንን ገጽታ እንዲያበላሹ በምንም መልኩ እድል ፋንታ አንሰጣቸውም ሲሉም አስረድተዋል። Lamiri Kadams Radio, Sekender Freo ke Adi, sababapa. Nippe mala, <laughs> the chance belum mala, Som bjoht al lila, libya tan sun tu yale, ma chif el gal, lila is el gal. And alla bota kani, na le in kone, nafsinda sala, endas lekas <laughs> le <laughs> pe mala, bechante mbelo mala.

እንዳስደሰታት ውስጤንም በፍቅር ሞላት ከፋ አደረጋት እሱም ደግሞ ከማንም ከምንም በላይ ሳፈቅረው በጊዜ የሚታይ ለሰው በአደባባይ

መኘታዲኔ ልቤንም እንዳስደሰታት ውስጤንም በፍቅር ሞላት፣ ከፍ አደረጋት። እሱም ደግሞ ከማንም ከምንም በላይ ሳፈቅረው በግብጽ ሚታይ ለሰው በአደባባይ። የዛሬው ፕሮግራማችን እንግዲህ በጀመርነው ነው ሙዚቃ ወደ ማጠናቀቁ ነን። በፌስቡክ አትቪ አምሀሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪወይን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። የምሽቱ የስርጭታችን መሀንዲስ ሱሌማን ስናስተናግዳቸው ያመሸነው ነው። ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት

ፈይ ሙቀኝ እንዳትለቀኝ አዳኔን ልቤንም እንዳትደሰታት ውስጤንም በፍቅር ሞላት ከፋ ደረጋት። እሱም ደግሞ ከማንም ከምንም በላይ ሳፈቅሮ በግልጽ የሚታይ ለሰው አደባባይ Kun radio segala Amerika.